በዚህ ዓመት በከፍተኛ ድርቅ የተጠቃችውና ለሁለት አስርት ዓመታት በዘለቀ ጦርነት ላይ የቆየችው ሶማሊያ አዲስ የፖለቲካ ምዕራፍ ጀምራለች። ፋርማጆ በሚል የቅጽል ስም የሚታወቁት አዲሱ የሀገሪቱ ፕሬዚደንት ሞሐመድ አብዱላሂ በዛሬው ዕለት ቃለ መሐላ ፈጽመው በትር ስልጣኑን ተረክበዋል። የቪኦኤ ሶማልኛው ዝግጅት ክፍል ያጠናቀረውን ዘገባ ሄኖክ ሰማግዜር ያቀርባል። ኢናን ሕልከ ይገው ኢናን ሕልከ ፕሬዚዳንት አብዱላሂ ፈርማጆ በሶማሊያ ሰላም ለማስፈን የተያዙ ጥረቶችን ለማሳካት ዜጎቻቸው እንዲያግዟቸው በመጠየቅ ነው ሀገሪቱን መምራት የጀመሩት። በሚቀጥሉት አራት ዓመታት ሀገሪቱን ለማረጋጋት፣ ሰላም ለማስፈንና በአሁኑ ወቅት በርካታ ዜጎችን ለተረጅነት ያጋለጠው ድርቅ ያስከተለውን ረሃብ ለመቋቋም ህዝቡ፣ መንግስቱና አጋሮቹ አብረው እንዲሰሩ ጠይቀዋል። waxaan si toosa uga codsanayaa shacabka soomaaliyeed inay igala shaqeeyaan የሶማሊያን አብይ ፈተናዎች አብረን እንድንወጣ እባካችሁ እርዱኝ ደህንነታችንን ማስጠበቅ ድርቅን መዋጋትና የህግ የበላይነትን ማስከበር አለብን የፍትህ ስርዓቱን በማሻሻል በስራ ላይ መዋልና እርስ በርስ ይቅር የምንባባልበት የጋራ መግባባትን ያሰፈኑ አራት የሥልጣን ዓመታት ከእናንተ ጋር በመተባበር ለማሳካት እንሰራለን። በዛሬ ዕለት በሞቃዲሾ አየር ማረፊያ የተካሄደው የቃለ መሐላ ሥነ ሥርዓት ላይ ሦስት የአካባቢው መሪዎችና የ120 ሀገሮች ወኪሎች ተገኝተዋል። ኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ የኬንያው እህሩ ኬንያታና የጅቡቲው እስማኤል ኦመር ጊሌ ለሶማሊያ ሰላም መረጋጋትና የምጣኔ ሀብት ብልጽግና አጋር እንደሚሆኑ ተናግረዋል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ባሰሙት ንግግር ኢትዮጵያ ከአዲሱ የሶማሊያ ፕሬዚዳንትና አስተዳደር ጋር አብራ ለመስራት ያላትን ፍላጎት ገልጠዋል በሶማሊያ የምናደርገው ድጋፍ መሰረቱ በጋራ መከባበርና በጋራ ጥቅም ላይ የተመሰረተ ነው። ለአካባቢው ሰላምና መረጋጋት አስተዋጽኦ የምታበረክት ሶማሊያን በምጣኔ ሀብትም የበለጸገች ጎረቤት መመልከት ተስፋችን ነው። ለአካባቢውም በጎ ሚና የምትጫወት አገር ለማየት እንሻለን። በሶማሊያ ጠንካራ ማዕከላዊ አስተዳደር ለመፍጠር ሰራዊቱንና የጸጥታ ኃይሎችን በማደራጀት የህግ የበላይነትን በማስፈንና የምጣኔ ሀብት መነቃቃት በመፍጠር ተግተው እንደሚሰሩ አዲሱ የሶማሊያ ፕሬዚዳንት ፈርማጆ ተናግረዋል።